የዶክተር አብይ አህመድ የኢህአዴግ ሊቀመንበር ሆኖ መመረጠን ተከትሎ በጀርመን የሚገኘው የአፍሪካ ኢኮኖሚ ማህበር ባወጣው መግለጫ በኢኮኖሚ እድገት እያሳዩ ከሚገኙ የአፍሪካ ሀገራት መካከል ኢትዮጵያ ከፍተኛ እድገትን እያስመዘገበች ያለች አገር ሲል ጠቅሷታል። የማህበሩን ሊቀመንበር ስቴፋን ሊፕሊንግን የጠቀሰው መግለጫው በሀገሪቱ የሚታየው አስተማማኝ ያልሆነው የፖለቲካ ሁኔታ እስካሁንም መቀጠሉንና ባለፉት ወራቶች በኢትዮጵያ የተለያዩ ክፍሎች የታየው ግጭትና ተቃውሞ በዲፕሎማሲ ግንኙነቱ ላይ ከፍተኛ ጫና ፈጥሯል ብሏል። ከኢትዮጵያ ጋር በሚደረገው የኢኮኖሚ ልውውጥና ትብብር ላይም እንቅፋት መሆኑ ተመልክቷል። የጀርመን አፍሪቃ ኢኮኖሚ ማህበር የአፍሪቃ ሀገራትን ብቻ ሳይሆን የአውሮፓ ሀገራትንም ያጠቃለለ ነው። ከተመሰረተም 80 ዓመት እንደሞላው የተናገሩት በጀርመን የአፍሪቃ ኢኮኖሚ ማህበር የፕሮጀክት ኃላፊ ትውልደ ኢትዮጵያዊቷ ማሪያ ፍጹም ፈቃዱ፣ የዶክተር አብይ መመረጥ ለጀርመን መዋለ የንዋይ አፍሳሾች እፎይታን ፈጥሯል ብለዋል። ሰሞኑ የሚሰማው ጥሩም አልነበረም ና እኛ ማህበር ውስጥ ያሉት ድርጅቶች ትንሽ ፈርተው ነበረ። እንዴት ነው የሚሆነው? አሁን ወደፊት ይሻላል ወይስ ጥሩ ነገር ነው የሚመጣው? ብዙ ተጠይቀን ነበረ። ዶክተር አብይ አህመት በመመረጡ ደስ ያለን ምንድን ነው የሚሰማው የሚነበበው ነገር ስለ ዶክተር አብይ አህመት ጥሩ ነገር ነው እና የዛሬ አንድ ሁለት ሶስት አመት በፊት ያው የኢኮኖሚ እድገትም እንዴት እንደሆነ ሁላችን እናውቃለን። ጂዲፒውም ያደገ ነው እና ወደፊትም እንደዚህ የሚቀጥል ይመስልናል እና በዚህን አመት ውስጥም ወደ ኢትዮጵያ የምንሄደው ፕሮግራም አለን፣ የዴሌጌሽን አለን። ያው ድርጅቶቹን ይዘን እንሄዳለን። እና ከኢትዮጵያ ጋር ያላችሁ ግንኙነት እንዴት ነው? ጥሩ ነው። ከዚህ ያለው ኤምባሲው ጋር ጥሩ ግንኙነት አለን። የዛሬ ሁለት ዓመትም የኢትዮጵያ ኮንፈረንስ ነበረን። ምን ነበረ? ሀኖፋ ውስጥ ነበረ። የ የአፍሪካ ኢኮኖሚ ማህበር ሊቀመንበር ስቴፋን ሊፕሊንግ ማህበራቸው በወጣው መግለጫ ላይ ለኢኮኖሚ እድገት መሰረቱ ሰላምና መረጋጋት እንደሆነ አስመረውበታል። ማሪያ ፍጹም ፈቃዱ በኢ በኢትዮጵያ የሚታየው ቢሮክራሲ ለባለሀብቶች አስቸጋሪ ሁኔታ መፍጠሩን አልደበቁም። ያው በተፈጠረው ነገር በጣም ደስተኛ ነን፣ ግን ምንድነው አሁን እኛም ብዙም ከድርጅቶች የሰማ ነው ኢትዮጵያ ውስጥ ለመስራት ኢንቨስት ለማድረግ ጥሩ ነው ቀላል ነው። ግን ቢሮክራሲው ትንሽ ይበዛል። እኛ እንደሰማ ነው እና ያው ኢትዮጵያ ትንሽ ከባድ ነው፣ ቢሮክራሲው ብዙ ነው። ግን አሁን ይሄ የሚሻሻልም ይመስለኛለም። መንገዱ ጥሩ ነው፣ የኢኮኖሚ እድገትም ጥሩ ነው እና ግን ብዙ ትንሽ የሚቀር ነገር አለን። በዶክተር አብይ አህመድ ሚሻሻል እናምናለን። በማህበሩ የምስራቅ አፍሪቃ ጉዳዮችን እንደሚከታተሉ የተናገሩት በጀርመን አፍሪቃ የኢኮኖሚ ማህበር የፕሮጀክት ኃላፊ ማሪያ ፍጹም ፈቃዱ። ማህበሩ የአፍሪቃ ባለስልጣናትንና ባለሀብቶችን እንዲሁም የጀርመን መዋለንዋይ አፍሳሾችን እንደሚያስተዋውቅና ኢትዮጵያ በኢኮኖሚ ትብብሩ ብዙ ተስፋ የተጣለባት መሆኑን ተናግረዋል። አው ኢትዮጵያ በጣም ብዙ ተስፋ እንዳላት እና ብዙ እድልም እንዳላት ለኢኮኖሚ እናምናለን፣ ለኢንቨስትመንትም ለስራም ለመኖርም አሉ። ብዙዎቹ ኛ ማህበር ውስጥ ያሉት ድርጅቶች እዚህም እዛም የሚሰሩ የሚመላለሱ ና ኢትዮጵያን ይወዷታል፣ መሳትም ይፈልጋሉ እድገቷን ያ ያሉ ኢትዮጵያ ብዙ የስራ እድል እንዳላት እናምናለን እና ኢትዮጵያ እስካሁን ያሳየችውን እድገት ወደፊትም እንደሚያሰፋ እናምናለን። የማህበሩን ሊቀመንበር ስቴፋን ሊፕሊግን ጠቅሶ መግለጫው እንዳስቀመጠው ኢትዮጵያ በ27 ዓመት ውስጥ ለመጀመሪያ ጊዜ የኦሮሞ ፖለቲከኛን ለጠቅላይ ሚኒስትር ማዘጋጀቷ የኢኮኖሚ ልውውጡን ለማጠናከር የሚረዳ ወደ ትክክለኛ አቅጣጫ ያመራ ነው ሲሉ መግለጻቸው ተዘግቧል። በተለይ በጨርቃ ጨርቅ ምርቷ እድገትን ያሳየችው ኢትዮጵያ ለኢንዱስትሪ ምርቱ የአካባቢ ሁኔታዎችን ያገናዘበ የኢንዱስትሪ ፓርክ መገንባቷንም የጀርመን አፍሪቃ ኢኮኖሚ ማህበር ባወጣው መግለጫ ትቷል።